ሰላም ለገቦኪ ዛመልማለ ወርቅ ዳኑ በከመዳዊት ይዜኑ ማርያም ንግል ያእቆ ሞገሰስኑ በልኒ እዝትየ አፈቅረከ አኮኑ ዘለቤት አኮኑ ዘረዳኢት ከአነ ዘይክለከመኑ